የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ በማካሄድ ኤርትራና ኢትዮጵያ በማያስመሰግነው የጋዜጠኞች መብት ተሟጋች ቡድን ሲፒጄ መዝገብ ላይ ቀዳሚ ሆነዋል። የጋዜጠኞች ተሟጋች ቡድኑ ባወጣው በቅድመ ምርመራ መዝገብ ላይ የመጀመሪያው ኤርትራ ስትሆን፣ ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ ሆነዋል። ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተጠቅሳለች። ኮርድኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዡ ላይ ግንባር ቀደም የሆኑባቸው ምክንያቶች ሲገልጹ፣ ኤርትራ የኢንፎርሜሽን እና የወቅቱ ቴክኖሎጂዎች ላይ ለማመን በሚያስቸግር መልክ ቁጥጥር በማድረጓ ምክንያት ቀዳሚውን ቦታ ይዛለች። አገሪቷ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት ነው ያላት። የኢንተርኔት አቅርቦትም ገደብ ይደረግበታል። በተጨማሪም በጋዜጠኝነት የመስራት ፈቃድ የተሰጣቸው የውጭ ጋዜጠኞችም የሉም። በኤርትራ ለመጨረሻ ጊዜ ለውጭ ጋዜጠኛ ፈቃድ የተሰጠው በ2000 ዓ ም ነው ሁሉም ዜና በመንግስት ቴሌቪዥን ብቻ ነው የሚተላለፈው። በእነዚህ ምክንያቶች ኤርትራ የመጀመሪያዋ ልትሆን ችላለች። የጋዜጠኞች መብት ተሟጋች ቡድኑ ከዚህ ቀደም በሚያወጣቸው የተለያዩ ዘገባዎችና በማያስመሰግኑ የመገናኛ ብዙሃን ደረጃ ሰንጠረዦች ኤርትራና ኢትዮጵያ እንዲሁም ሶማሊያ በግንባር ቀደምነት ሲጠቀሱ ቆይተዋል። ኢትዮጵያና ኤርትራ በአጠቃላይ ጋዜጠኞችና ጸሐፊዎችን በማሰር በአፍሪካ አንደኛና ሁለተኛ ደረጃ ላይ ይገኛሉ። ኮርትኒ ራዴክ ሁኔታውን ሲያብራሩ ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው። የኢንተርኔት ገደብ በማስፈራቸው በማስፈራቸውና ነፃ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት። በዓለም ዙሪያ የመገናኛ ብዙሀን ነጻነትን የሚገመግመው ፍሪደም ሀውስ የዚህ ዓመት ዘገባውን በነገ ዕለት ይፋ ያደርጋል።